ዜናውን ለማመን ያስቸግራል። ይህን ስርዓት ለመረዳትም ይከብዳል። ቅባ ቅዱሱን ሳይቀቡ የአፍሪካ መሪዎች ጠበብቶች፣ እዚህ እንደሚሉት እንደ አንድ ንጉሥ በጀመርነው እንቀጥልበት ማለትን በአፍሪካ እየተጠናከረ መጥተዋል። ከኒጀርና ከካሜሩን ከኡጋንዳና ከቻድ የስም ዝርዝራቸው ብዙ ነው፣ አንዳንዶቹን አገሮች ብቻ ለመጥቀስ ማንም ባለሥልጣን ከመሬት ተነስቶ ሕገ መንግሥቱን ሽሮ የሥልጣን ዘመኑን ለማራዘም ተፍ ተፍ ሲሉ ፀሐፊዎች በያለበት ተዘዋውረው ሊመለከቱ ችለዋል። አንዳንዱ ተሳክቶለት ለጊዜው ከሕዝብ ተቃውሞ ከአመፃ አምልጧል። ሳይሳካለት ሌላው ተጨናክፎ ሳያስበው ተንኮታኩቶ ወድቋል። ወይዘሮ ክላውዲያ ሲሞንስ የፖለቲካ ሳይንስ ተመራማሪዋ ይህን አስመልክተው ፕሬዚዳንት ብሌስ ኮምፔሪ በቡርኪና ፋሶ ሞክረው ሳይሳካላቸው ተጨናግፈው ከወደቁት መሪዎች ውስጥ አንደኛው ናቸው ብለዋል የተቀሩት የአፍሪካ ፕሬዚዳንቶች ህገ መንግስቱን እንደፈለጉት ቀይረው ሽረው በስልጣን ላይ ለመሰንበት ለሶስተኛ ጊዜም ህዝብ ፊት ቀርበዋል በህጉና በደንቡ መሰረት በሚቀጥሉት ሁለት ዓመታት ጊዜ ውስጥ ሦስት ፕሬዝዳንቶች፣ የሩዋንዳውና የሁለቱ ኮንጎዎች አገር መሪዎች በደንቡና በህጉ መሰረት ስልጣኑን እነሱ አስረክበው የሚሄዱ ሰዎች ናቸው ተብለውም እዚህ ይገመታል። ግን እንደሚታየውና ከዚያም እንደሚሰማው የሩዋንዳው ፖል ካጋሜ፣ የኮንጎው ዴኒስ ሳሱንንጎሶ ወይም ፕሬዚዳንት ዮሴፍ ካቢላ ሦስቱም ከገቡበት ከታላቁ ቤተ መንግሥታቸው ለቀው በገዛ ፈቃዳቸው የሚወጡ መሪዎች እንዳልሆኑም ይነገርላቸዋል። ሰማንያ አምስት ከመቶ የሚሆኑ የአፍሪካ ፕሬዚዳንቶች ከምርጫ በኋላ ሁል ጊዜ አሸናፊ ሆነው የሚወጡ መሪዎች ናቸው። ይህም የሚሆነው በስራቸውና በገድላቸው በሕዝቡ ዘንድ ተወዳጅ ሁነው በመገኘታቸው አይደለም፣ የአገሪቱ ሀብትና ንብረት በእጃቸው በመሆኑ ነው። የአገሪቱን የቴሌቪዥንና የራዲዮ ጣቢያዎች ጋዜጣዎች ጭምር ከላይ ሁነው ያንን በል ይህን ተናገር ብለው የሚያዙት የሚቆጣጠሩት እነሱ ናቸው። የሲቪሉን ህዝብና ህብረተሰቡን፣ የተቃዋሚ ፓርቲዎችንም በማስፈራራትና በማግለል ደግሞ በቀላሉ በዚህ ዘዴ የምርጫ ውጤቱን አጭበርብረው አሸናፊ ነን ብለው ብቅ የሚሉም ኃይሎች ናቸው። አልፈው ተርፈው ወኪላችን እንዳለው አሁን ጠግበው አንዳንዶቹ የአፍሪካ መሪዎች የጊዜ ገደብ ይጣልባቸው የሚለው ህግ ተሰርዞ እንደፈለጉት ይቆዩ ይግዙ የሚለውን ሐሳብ የጋናው ፕሬዚዳንት በምዕራብ አፍሪካ መንግሥታት ጉባኤ ላይ ይህን የመሰለ ሐሳብ ተቀባይ አላገኘም እንጂ ለወዳጆቻቸው እንዲያስቡበት አቅርበዋል። የታንዛኒያው የፖለቲካ ሳይንስ ምሁር ይህን አስመልክተው ሚስተር ሜዊስጋ ባሬጉ ራሳቸው በሕገ መንግሥቱ ላይ ያሰፈሩትን የጊዜ ገደብ ራሳቸው የአፍሪካ መሪዎች የተለያዩ ሰንካላ ምክንያቶች እያቀረቡ እንዲያውም ሕዝቡ ቀጥልበት ብሎ ለምኖኛል እያሉ ከተቀመጡበት ወንበር በክብር ላለመውረድ እንደዚህ አይነቱን አሳፋሪ ነገርም መቀባጠር ጀምረዋል። እንደዚህ አይነቱን አባባልም በዩጋንዳና በሩዋንዳ በተደጋጋሚም ሰምተናል። ሕዝቡ ተቃውሞና አምጾ ለ27 ዓመታት በተከታታይ ቡርኪና ፋሶን የገዙትን ፕሬዝዳንት ከሥልጣናቸው ገርስሶ አባሯቸዋል። በቡሩንዲም ሕዝቡ አሻፍረኝ ብሎ በፕሬዚዳንት ንኩርዙዚ ላይ ያልታሰበ ችግር ፈጥሯል። የሥልጣን ባለቤት የሆነው ሕዝብ ለገዛ መብቱ ሲል የአፍሪካን ፖለቲከኞች ከከባድ ጥያቄ ፊት አሁን አቁሟቸዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ።